Voice ባህር ዳር ላይ የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ ከሁለቱ ክልሎች አልፎ የኢትዮጵያዊነት ጥንካሬ የተነገረበት የአንድነት አስፈላጊነት የተስተጋባበት መሆኑ ታይቷል። የሀገር ውስጥ መገናኛ ብዙሀንን ዋቢ ያደረገው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በባህር ዳር የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ መንፈስ በመገናኛ ብዙሃኑም ዘገባ ተንጸባርቋል። በተለይ ከባህር ዳር የሚሰራጨው የአማራ ክልል ቴሌቪዥን ለዚህ መድረክ ሰፋ ያለ ሽፋን በመስጠት የተንሸራሸሩትን ሀሳቦች፣ የተስተጋቡትን መልእክቶች በአማርኛና በኦሮምኛ ሙዚቃዎች በታጀቡ ዝግጅቶች አቅርቧል። የሁለቱ ክልሎች ፕሬዝዳንቶች ያደረጓቸው ንግግሮችም በህዝቦች አንድነትና በኢትዮጵያዊነት ጥንካሬ ላይ አተኩረዋል። ኢትዮጵያዊነት ሱስ ነው ሲሉ ነው የኦሮሚያ ክልል ፕሬዝዳንት ለማ መገርሳ የተናገሩት። በህዝቦች መካከል ያለው አንድነት ጥንካሬም ከፍተኛ መሆኑን አብራርተዋል። ማናችንም ልንክደው ማንችል ልለውጠው ማንችል ለዘመናት የተገነባ ማንነት፣ አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት ኢትዮጵያውያን ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ ደማችን አንድ ላይ የፈሰሰ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል። አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል። የእያንዳንዱ የማናችንም ኢትዮጵያውያን ደም ባድመ ላይ አለ። ዛሬ ተቀጥረን አይደለም ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስነው። ለማን ለዚህች አገር ሉዓላዊነት ለዚህች አገር ክብር ሲባል ነው እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው። ህይወት ቀልድ ስለሆነ አይደለም ጨዋታ ስለሆነ ሳይሆን ላገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ ምንሸረሽረው? ሲበላሽ፣ ሲናድ፣ ሲጠፋ ቆመን የምናየው? ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችንም ልናስብበት የሚገባ ጉዳይ ነው። ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም። ከማንም ጋር ያጣላኝ እውነት ነው። ያለፈው ታሪክ የሁላችንም ታሪክ ነው። በጎም ይሁን መጥፎ የራሳችን ታሪክ ነው። እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያም የሆነን ካለ ደግሞ ወስደን ልንማርበት፣ የተበላሸ ታሪክም ካለን ዛሬ ማስተካከል፣ ወደኋላ እያየን ወደፊት መሄድ አንችልምና፣ እነኚህ ነገሮች እነኚህ ችግሮች እየተደማመሩ እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱን ያሉት የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን በአማራና በኦሮሞ ህዝቦች መካከል ስላለው ትስስርና አንድነት የተናገሩት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ደግሞ ይህ አፍራሽ ቅስቀሳዎችን አሸንፎ መቀጠሉን ገልጸዋል። ከሁሉም በላይ የሚገርመው የኦሮሞና የአማራ ህዝብ ግንኙነት የሚያሻክሩ ቅስቀሳዎችና ታሪክን በፕሮፓጋንዳ መሳሪያናት በመጠቀም የሁለቱን ህዝቦች አንድነት ለማዳከም ለአመታት የተሰራ ቢሆንም የሁለቱ ህዝቦች አሁንም ጠንካራ አንድነት ይዘው መቀጠላቸው ነው። ይልቁንም ይልቁንም በአሁኑ ወቅት ይህ ግንኙነት በአዲስ መልክ እንዲጎለብት ከፍተኛ ግፊት እየተፈጠረ ነው። በቅርብ ጊዜ የኦሮሚያ ወጣቶች በጣና ላይ የታየውን መጤ አረም ለማጥፋት ያደረጉት ዘመቻ መልእክቱ ከአረም መንቀል ያለፈ ነው። የሁለቱን ህዝቦች የወደፊት አብሮነትና ብሩህ ተስፋ አሻግሮ የሚያሳይ እና እስከ ማዶ የሚያስተጋባ ሚሊዮኖች እየተቀባበሉ የሚዘምሩት ጣና ኬኛ፣ አባይ ኬኛ፣ ኦሮሞ ኬኛ፣ አማራ ኬኛ፣ ኢትዮጵያ ኬኛ የሚል የአንድነት ድምፅ ነው። በዚህ የአማራና የኦሮሞ ህዝቦች የምክክር መድረክ ላይ ታዋቂ የኦሮምኛና የአማርኛ ድምጻውያን አሊቢራህ፣ ቀመሪ ዮሱፍ፣ ታደለ ገመቹ፣ ሰማሃይ በለውና ሌሎችም ዝግጅቶቻቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።